የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። እንኳን ለ2009 ዓ.ም አዲስ ዓመት አደረሳችሁ። እንኳን ከዘመን ዘመን አሸጋግራችሁ። እንቁጣጣሽ እንቁጣጣሽ እንዴትና እንደምን እየተከበረ ነው? ገበያ ውስጥ እንዴት ሰነበተ? በዛሬው ዝግጅታችን እንዴት ነው ዘንድሮ ስንት ገባ ዶሮ እንባባላለን። እኔማ ያው በጣም ከባድ ከባድ ችግር በኢትዮጵያ ላይ እያንዣበበ ነው። ምናልባት በታሪካችን አይተነው ነው የማናውቀው አይነት እርስ በርስ መፋጀት ሊመጣ የሚችልበት ሁኔታ የዚህ ሀያ አምስት አመታት የጎሳ አገዛዝ ውጤት ፍሬ ለማፍራት እየደረሰ ነው። እ ግን እንደተሻልን ከሆን እውነተኞች ሰዎች ከሆን ማሰብ የምንችል ከሆን ልናግደው እንችላለን። ባለፈው ፕሮግራማችን ጀምረነዋል፣ የአገር ጉዳይ አዎ፣ በዲያቆን ዳንኤል ክብረት አስተያየት ጀመር ነው። ዛሬ ደግሞ ፕሮፌሰር መስፍን ወልደ ማርያምን ይዘናል። ንጉሴ አክሊሉ የተረሳ እንዳይመስላቸው አድማጮች፣ ቡራኬውን ይዞ ከዜናው በኋላ ይመጣል። እስከዚያው እኔ አሉላ ከበደና እኔም አዲሱ አበበ ከፕሮዲሰራችን ንጉሱ ታምሬ ጋር ሆነን የዛሬን የመስከረም አንድ ቀን 2009 ዓመተ ምህረት ዝግጅት ስናስተናብር እናመሻለን። መልካም ምሽት እየተመኘን ከዜናው በኋላ ተመልሰን እንመጣለን። እንደምናምሽታችኋል ዜናዎቹን የማቅርብላችሁ ሰለሞን ክፍሌ ነኝ። ዩናይትድ ስቴትስ የአልቃይዳ አሸባሪዎች አውሮፕላኖችን ጠልፈው በኒውዮርክ የዓለም የንግድ ማዕከል ሕንፃዎችና ዋሽንግተን ዲሲ አቅራቢያ ባለው የአሜሪካ መከላከያ ሚኒስቴር ላይ ጥቃት ያደረሱበትን አስራ አምስተኛ ዓመት በዛሬው ዕለት አስባለች። አንደኛው የተጠለፈ አውሮፕላን በፔንሲልቬኒያ ገጠር ወድቆ መከስከሱ ይታወሳል። ፕሬዚደንት ባራክ ኦባማ በዋይት ሀውስ ቤተ መንግስት ከአራቱ አውሮፕላኖች የመጀመሪያዎቹ ከኒውዮርክ ንግድ ማዕከል መንትያ ሕንፃዎች ጋር በተላተሙበት ልክ ከጠዋቱ ሁለት ሰዓት ከአርባ ስድስት ደቂቃ ላይ የህሊና ጸሎት አድርሰዋል። ቀደም ሲል ለጥቃቱ ሰለባዎች ክብር በፔንታገን በተዘጋጀ ስነ ስርዓት ላይ ንግግር አሰምተዋል። በዚያች ክፉ ዕለት አሉ ፕሬዚደንት ኦባማ የሦስት ሺህ ንጹሐን ሰዎች ሕይወት ጠፍቷል የፒዮንግያንግን አምስተኛውንና እጅግ ከባድ ነው የተባለውን የኑክሌር ሙከራ ተከትሎ ዩናይትድ ስቴትስ በሰሜን ኮሪያ ላይ ተጨማሪ ማዕቀቦችን በግሏ ለመጣል እየተዘጋጀች መሆኗ ተጠቆመ ዛሬ ቶኪዮ ውስጥ የተናገሩት በሰሜን ኮሪያ የዩናይትድ ስቴትስ ልዩ ተጠሪ ሶንኪም የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ከሚወስዳቸው እርምጃዎች በተጨማሪ ዩናይትድ ስቴትስ እና ጃፓን፣ ደቡብ ኮሪያን ጨምሮ በጋራ በሚወስዷቸው እርምጃዎች ላይ እየተወያዩ ነው ብለዋል። እርምጃዎቹ ምን ሊሆኑ እንደሚችሉ ግን ዝርዝር አልሰጡም። ሰሜን ኮሪያ የኑክሌር ጦር መሳሪያ የማግኘት ችሎታዋ በከፍተኛ ደረጃ እንዳደገ ይታመናል ፍጥነቱም በዚያው መጠን የተራመደ እንደሆነ ይነገራል ሲሉ የደቡብ ኮሪያ ውጭ ጉዳይ ሚኒስትር ትላንት ለከፍተኛ ሚኒስትሮች አስረድተዋል። ተጨማሪና ጠንካራ ማዕቀብ እንዲጣልባትም ጠይቀዋል። የታወቀው የፕሬዝደንት ባሻር አልአሳድ ደማስቆ መንግሥት በሸሪኳ ሩሲያና በዩናይትድ ስቴትስ ሸምጋይነት የተደረሰውን የተኩስ አቁም ስምምነት መቀበሏን ሶሪያ አስታውቃለች። በሶሪያ የዜና አገልግሎት መግለጫ መሠረት በአሌፖ የተኩስ አቁሙ ተግባራዊነት የሚጀመረው በሰብአዊ ምክንያቶች ይሆናል። በሊባኖስ መቀመጫውን ያደረገው ነውጠኛው የሄዝቦላ ቡድን የተኩስ አቁሙን ስምምነት አከብራለሁ፣ ከተጠቃሁ ግን ራሴን እከላከላለሁ ብሏል። ሄዝቦላ ከአሳድ ታማኝ ኃይሎች ጎን ሆኖ እንደሚዋጋ ይታወቃል። ትላንት ማታ በቱርክ የተካሄዱ የአየር ድብደባዎች ሰሜን ሶሪያ ውስጥ ሀያ የእስላማዊ መንግሥት ነኝ የሚለውን ነውጠኛ ቡድን ተዋጊዎች ገድለዋል ተብሏል። ይህ የሆነው ከተኩስ አቁም ስምምነቱ በፊት ነው። በመጨረሻም ስፖርት በዘንድሮው የሪዮ ኦሊምፒክ በሴቶቹ አስር ሺህ ሜትር ሩጫ ውድድር አዲስ የዓለም ክብረ ወሰን በማስመዝገብ ድል የተቀዳጀችው ኢትዮጵያዊቱ አትሌት አልማዝ አያና በብራሰልስ የስፍራውን ሬኮርድ በማሻሻል አሸንፋለች። ከትላንት በስቲያ ዓርብ በተካሄደው ዳያመንድ ሊግ አልማዝ በ10 ያስመዘገበችው ሰዓት 14 ደቂቃ ከ1889 ሴኮንድ ነው። አትሌቷ በዚህ ርቀት አዲስ የዓለም ክብረ ወሰን ታጽፋለች የሚል ግምት ነበር፣ ሳይሳካላት ቀርቷል። እስካሁን በጥሩነሽ ዲባባ ላለፉት ስምንት ዓመታት የተያዘው 14 ደቂቃ ከ11 ነጥብ 1 አምስት ሴኮንድ የዓለም ሬኮርድ በማንም አልተደፈረም። በዓርቡ የብራስልስ ዳምንድ ሊግ ኬንያዊቷ ጠንካራ አትሌት ሄለን ኦቢሪ ሁለተኛ፣ ሌላይቱ የኢትዮጵያ አትሌት ሰንበሬ ተፈሪ ሦስተኛ ሆነዋል። አድማጮች፣ ለሰዓቱ ያለን ዜና ይኸው ነው። ዝግጅቱ የራዲዮ መጽሔት ቢሆንም በአዲሱ 2009 ዓ.ም የዋለው የእንቁጣጣሽ የቅዱስ ዮሐንስ የርዕሰ አውደ ዓመት መሰናዶ ነው። እናም ዛሬ የእንቁጣጣሽን ወግና ባህል እየተጫዋወጥን ቀደም ሲል ያነሳናቸውን የቅዱስ ዮሐንስንና የርዕሰ አውደ ዓመትን ትርጉምና ስያሜም እየተነጋገር የአዲስ አበባውን ንጉሥ አክሉን ይዘን ነው የምናመሸው። እንዲያውም ንጉሡ ንጉሴን መስመር ላይ እንደያዘው እየነገረን ነው። እንቁጣጣሽ ንጉሴ እንኳን አደረሰ። እንኳን ከዘመነ ማን ነበር? ከዘመነ ዮሐንስ ወደ ዘመነ ማቴዎስ በለዋ። ታዲያ ድንቅ ነው። እግዚአብሔር ይስጥልን። ንጉሴ እናመሰግናለን። መልካም በዓል። በዓሉን አስመልክቶ ያን ያህል ካልን በራዲዮ መጽሔት የጊዜ ሰሌዳ መሠረት፣ ታዲያ አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ሀገርህ ናት በቃ አንዳንዴ አንጎሌን እንደ ዣንጥላ አጥፌ አገሬን በወግ ሰልችቼ ፍቅሯን ከልቤ አጠንፍፌ ወደ እርሷ የሚያደርሱኝን መንገዶችን ሁሉ አጥሬ ሌላ ሌላ አገራ ያለሁ አገሬ ግን እንደ ጌታ የስቅለት ቀን በአራት አቅጣጫ ተወጥራ እመስቀል ላይ ተቸንክራ ጣሯን ቁልቁል በማሰማት ነገዋን በኔ ለማየት ላማ ሰበቅታኒ አለች፣ ለማን ተውከኝ? በዚህ ሰዓት ፊቴም መልሼ ያየኋት ሐሳቤን እንደ መሥዋዕት ሰብስቤ ያቀረብኩላት ዳሩ ሽሽት የት ሊያደርሰኝ? ምን ዋዝ ለማን ልተዋት? እንኳን አትርሳኝ እያለች ብትተወኝ እንኳ ላልተዋት አልኩኝ፣ ለራሴ ነገርኩት ሩቁን ያን ጐሌን ዣንጥላ መልሼ ዘረጋሁላት። አፈሯን ጠርጌ ቁጫር ትንሣኤዋን ላለምላት። ይቺ ናት አገሬ ማለት ሞታ እስከምትነሣ ተኝታ እስከምትነቃ አገሬ እችው ናት። ነቢይ መኮንን፣ ለአገሬና ለሕልሜ እናመሰግናለን። ቀዳሚው ነገር ቀዳሚው ነገር፣ አዎ ሙዚቃ ነዋ። አሁን ግን የምሽቱ ዜማዎቻችን የዕለቱን የአውዳመት ስሜት እንዳይለቁ፣ የወቅቱንም ተጨባጭ ሁኔታ እንዳይዘነጉ ተደርጎ የተመረጡ መሆናቸው ይያዝልን። አብሮ የኖረን ሕዝብ ለማለያየት የሚደረገውን ቅንብር በማስወገድ ክልል፣ ቋንቋ ሳይለየን በፈለግንበት ሊያስኖረን ወደሚችለው አንድነታችን ለመምጣት እናስብበት እያልኩ መጪው ዓመት የሰላም የፍቅር፣ ችግራችን ሁሉ የሚፈታበት እንባችንን የምናብስበት ዘመን ያድርግልን። በተለይ ደግሞ ይህን መሰሉ የአድማጮች አስተያየት ለፕሮግራማችን የመዝናኛ ዝግጅት ልጓም እንድናበጅለት ያስገድደናል። ግን ደግሞ ሸማ በየፈርጁ ይለበሳል ይባል የለ ለሚሉን አድማጮቻችን ሰከን ብለው ያደምጡን ዘንድ የይሁኔን አዲስ ዜማ መርጠናል። ለመላው አድማጮቻችን በድጋሚ እንኳን አደረሳችሁ መልካም አዲስ ዓመት ይሁንላችሁ እያልን በገና ጨዋታ አይቆጡም ጌታ እንዲሉ ይሁኔ በላይም በአዲሱ ዓመት የለም መሞት ይላለ ለእንቁጣጣሽ በለቀቀው አዲስ ስልቱ አገሬ ጋራ ነው ቁልፉና ማስሪያው።

I'm a man, ማንነቴን መልሱ ያለ ሲዘምር ዋለ። ማንነቴን መልሱ ያለ ሲዘምር ዋለ። ማንነቴን አልሸጥም አለ አሻኝም አለ። ማንነቴን አልሸጥም አለ አሻኝም አለ። ስሙት ወገኔ፣ አትኩሱበት። እዩት ወገኔ፣ አታፍትቱበት

ሁሉ መስከን አለበት። ትክክል። ግሩም ዜማ ነው። በድጋሜ ሰላም፣ እንቁጣጣሽ ንጉሴ፣ እንኳን አደረሰ ከእነ ቤተሰብ። አመሰግናለሁ። እኔም ለሁላችሁም እመኛለሁ። እንግዲህ የዘንድሮ አመት በዓል ያው እንደምታውቀው ሀገሪቱ ውስጥ በተፈጠረው ችግር ምክንያት ይህን ያህል እንደው ብዙም ደስ የሚል ድባብ ያለው ነገር አይደለም። እንደውም እኮ እንደምታውቀው እኛ አንዱ አባባላችን በዚህ በዘመን መለወጫ እድሜ ለንስሐ ዘመን ለፍስሐ የሚል ነው። ከፍስሐ ጋር ከደስታ ጋር ሲሆን ነው እንግዲህ ዘመን የሚያምረውና የብዙዎች ልብ በዚህ ሰሞኑን በተፈጠረ ሁኔታ ልባቸው እንደ ተሰበረ አይነት ነገር ነውና እንደው የገበያውም ስሜት የህዝቡም ስሜት ከዚህ ጋር ተያይዞ በመሆኑ ትንሽ እንደው የቅዱስ ዮሐንስ በዓላችንን ፈዘዝ የሚል መልክ የሰጠው አይነት ይመስላል። በተረፈ ግን ያው ገበያው ይኖራል። ሰሞኑን አሁን ሰዎች ሲያጫውቱን፣ ሴቶቹም ወንዶቹም ወደ ገበያ ብቅ ያሉት ቤውን ስታይ ዶሮውን ስታይ ድሮ ሙክት የምንገዛበት ሶስት መቶ ብር ዛሬ የዶሮ ዋጋ ሆነዋል። ክፍለ ሀገር ራሱ ከመቶ ሀያ መቶ ሰላሳ ብር በላይ ነው ዶሮ እንቁላል እንደዚሁ ከሶስት ብር በላይ ነው። እና በጣም ውድ ነው ዘንድሮ። እና እንግዲህ ይሄ በልዩ ልዩ ምክንያት ነው። በዛ ላይ ደግሞ ያው ሰሞኑን ሲነገርም እንደምንሰማው ከክፍላት ሀገር እነዚህ የአመት በዓል ውጤቶች ወደዚህ እንዳይደርሱ አንዳንድ ሙከራዎችም ይደረጋሉ የሚል ነገር ስላለ በዛ በዛ ሁሉ ምክንያት ትንሽ ደብዘዝ ያለ ይመስላል። ግን በዓሉ ያው ቀጥሏል። በዓሉን በሚያከብሩት ሰዎች ዘንድ ያው መታወሱ መከበሩ አልቀረም። ደግሞ ከሁሉም በላይ የገበያን ሁኔታ ለማወቅ እኛ ይሄን ፕሮግራም የቀረጽ ነው፣ ባለፈው ሀሙስ ነው አየር ላይ የዋለው። ዛሬ እሁድ የእንቁጣጣሽ ዕለት የዕለት ዕለት ነው ቅዳሜ እንደ ትላንት ቀርጸም ቢሆን ኖሮ ፕሮግራሙን የበለጠ ስለ ገበያው እናውቅ ነበርና ልክ ነህ ይባላል ብሎ ከማለፍ በስተቀር ምንም ማድረግ አንችልም። ልክ ነው። አንዳንድ ሁኔታዎችን እንደሰማ ነው ወደ መቶ አርባ ያህል ሸማቾች የህብረት ስራ ማህበር አሉ ለምሳሌ አዲስ አበባ አካባቢ አምስት ቡድኖች አሉ። በነሱ ተከፋፍለው በተቻለ መጠን ዋጋ ሊያረጋጋ የሚችል ይህን ያህል ብዙም እንደው የጎላ የዋጋ ለውጥ ይኖረዋል ለማለት ሳይሆን በዛ በኩል ጥረት እየተደረገ መሆኑን ከመንግስትም በኩል እንደተነገረ ነው። ግን አሁን የጤፍን ዋጋ ያየህ እንደሆነ በሶስት በአራት መቶ ብር ጨምሯል ሰሞኑን ብቻ እና ትንሽ የበዓሉ ስሜት ኪስ የሚጎዳና የሚያራቁትም አይነት ነው። ለሁሉም ግን ዘመን መለወጫ የእስልምና እምነት ተከታዮችም፣ የክርስትና እምነት ተከታዮችም፣ የሁሉም ሃይማኖት ተከታዮችም በዓል በመሆኑ ያው ይከበራል። እንግዲህ የሞቱትን እያሰብን ለቤተሰቦቻቸው ሐዘናችንን እየገለጥን በአጋጣሚ ደግሞ ባይገርማ አዲሱ ልብ ብላ ይሆን እንደው አላውቅም እንጂ ነገ እኮ ያረፋን በዓል ነው። አዎ ትዝ ብሎናል። እኛ መልካም በዓል እንላለን። የዕለት ሁለት ነገም ከእስልምና እምነት ተከታዮች ዘንድ አንዳንድ ውይይት እናደርጋለን አብረን በዓሉን በሚመለከትና አልረሳ ነው እንግዲህ ዋጋውን እንግዲህ ትንሽም ያስወድደው ይሆናል ብለን የበጉን የሙክቱን ያሰብነው ይሄ እንግዲህ እንደዚህ ዓመት በዓሉ በተለይ እስልምና እምነት ሲደራረብ በዚህ በአረፋ በዓል እንደዚሁ ለተቸገሩ ወገኖች የሚረዱበት የሚያበሉበት በመሆኑ እንደዛ ነው። ለሁሉም አዲሱ መስከረም እንግዲህ ድሮ ትምህርት ቤት ሰኔ ሰላሳ ቀን ሲዘጋ ነው ወይ ልንለያይ ልንበታተን፣ ዳግመኛ ለመምጣት ተስፋ ሳይኖረን ብለን ልክ ከክረምቱ መግባት ጋር እኛም ወደ የቤታችን እንገባ ነበር እና እንደምታስታውሰው በመስከረም ደግሞ ስንመለስ መስከረም መስከረም መስከረም ለምለም ከወራቱ ሁሉ እንዳንቺ የለም፣ ደመናውም ሸሸ እያጉረመረመ በመስከረም ማማር እየተደመመ እያል እንግዲህ በሙዚቃውም በምኑም እያረግን በዓሉን ማክበር ነው። እንደው ቅድም እንዳልከው እንቁጣጣሽ አዲስ ዓመት የሁሉ የኢትዮጵያውያን በዓል ነው። የኢትዮጵያ አዲስ ዓመት እና የሃይማኖት አይደለም እንዳልከው። ይሄን በዓል የዛሬውን እስልምና እምነት ተከታዮችም፣ ክርስቲያኖችም፣ ሃይማኖት የሌላቸውም ኢትዮጵያውያን የሆኑ ሁሉ የሚያከብሩት ነው። መልካም አዲስ ዓመት እንመኛለን። እንደው በዚህ በገበያው ጀመር ነው። ወደኋላ ደግሞ እንመለስና ስለ በዓሉ ትርጓሜ እንቁጣጣሽ ምንድን ነው፣ ርሳ አውደ ዓመት ለምን ተባለ፣ ቅዱስ ዮሐንስ ለምን የተባለ የሚለውን በየጊዜው እንደው እናነሳለን። ቢሆንም እለቱ እና ቀኑ ስለሆነ ደግመን ብናሰማው መልካም ነው። አንተም በዛ በኩል ያለህን ትነግረናለህ። እንግዲህ ወደኋላ በጣም ጥሩ ነው። አዲሱ በጣም ጥሩ ነው። እኔም አመሰግናለሁ። I'm oh, going to go Thank you. it in የግርማ ነጋሽ ተወዳጅ ዜማ ምን ነው ተለየሽ፣ መስከረም ሳይጠባ አንዳንድ ሰዎችን ትንሽ ትዝታ ውስጥ ሊያስገባ ይችላል። ወቅቱ እንደምታውቀው በኢትዮጵያ ችግር አለ፣ ሕይወታቸውን ያጡዋሉ ቤተሰብ ሀዘላ ያለ ና ምናልባት በዚህ ዓመት ባል ሲለያቸው የግርማ ነጋሽ መጥፎ ትዝታ ውስጥ ሊከታቸው ይችላል። ግን ቅድም እንዳንሉ እኛ ደግሞ በአሉንም እያከበርን ሁኔታዎችን የሚያስታውሱ ከዜማውም ከግጥሙም ከምኑም ስላልን በዛ መሰረት ነው ግርማን የጋበዝ ነው። ግርማ ፉጨት መቻልን አላውቅም ነበር። ጓደ ቅርብ ነን፣ አብረን ውስጥ ሰርተናል፣ አንድ ግቢ አብረን ኖረናል እና ሲያፏጭ በደንብ አላስታውስም። አሁን ደውዬ እጠይቀዋለሁ። ሌላ ሰው ጎኑ አፏጭቶ ከሆነ በምን ታውቃለህ? በጥሩ ዜማ ነው ያፏጨው ሰው ግርማ የሚሆን ወዳጁ። ለማንኛውም አረጋግጠል የተናገሩት ከሚጠፋ ምን ይላል ያገር ሰው። አንተ የመጨረሻውን ቃል አትወዳትም? አልወዳትም። አዲሱ እሱ ካልነ ደግሞ አባባ ሙሉ አይመስልም ሙሉ አይሆንም። ሰው የሚያውቀው ይመስለኛል ብቻ። የተናገሩት ከሚጠፋ ምን ይላል ያገር ሰው በእርስ በርስ የኑሮ መስተጋብር ውስጥ የቃልን ትልቅነት ሲያመላክት መጀመሪያ ቃል ነበረ ይላል ትልቁ መጽሐፍም። የአገር ጉዳይ፣ የሰሞኑ ውሎና ክራሞት አነጋጋሪ፣ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የሕዝብ ጉዳዮች፣ ትኩስ ዜናና ወጎች አሁን በቃላችን መሰረት በቀደመው የራዲዮ መጽሔት የጀመርነውና ሳናስልስም በተከታታይ ልናቀርብ ቃል የገባንበት አዲስ ፕሮግራም ዛሬም ሰዓት ተይዞለታል። በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክ ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው የሚታወቁ ከኑሮ ባሻገር የሀገርና የሕዝብ ጉዳይ ግድ የሚላቸው ወይም እንዲላቸው ጭምር የሚጠበቁ የማህበረሰብ አባላትን ማነጋገሩን ቀጥለናል። በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሁፎቻቸው በስፋት በሚታወቁት በዲያቆን ዳንኤል ክብረት የጀመርነው ወግ ዕውቁን ጸሐፊና የኢትዮጵያ ጉዳይ አዋቂ ፕሮፌሰር መስፍን ወልደ ማርያምን በተመሳሳይ በሰሞነኛ የኢትዮጵያ ጉዳዮች ጠያቂነት በዚሁ መንፈስ ጋብዘናል። ወደ ውይይቱ እንውሰዳችሁ። ፕሮፌሰር መስፍን ወልደ ማርያም እንኳን ለአዲሱ ዓመት በሰላም አደረሰው። እንኳን ያብሮ አደረሰ። ሰላሙንም ያምጣለን። አሁን ለጊዜው የለንም። ፕሮፌሰር መስፍን ይሄ ውጥረት የነገሰበት ጊዜ ይመስላል። የአዲስ ዓመት ተስፋ እንደ ወትሮ ደምቆ የሚታይበት ሳይሆን ቀደም ብሎ እርስዎ እንዳነሱት የሰላም ጉዳይ እያሳሰበ ያለበት ነው። እስኪ እንደ አባት የኢትዮጵያ ጉዳይ ግድ እንደሚለው የጤና መታወክ ባለበት ጊዜ ሳይቀር ሳይታክቱም እንደሚጽፍ ሰው ነው። ባጭሩ ትዝብቶን እንመልከት። በቅርቡ የወጡ ጽሑፎችን አንዳንዱን እየጠቃቀስኩ እንወያያለን። የአዲስ አመት ወግ ነው እንዳሉት የአዲስ አመት መንፈሱ ራቅ ቢልም ምን ይታዘባሉ? በኢትዮጵያ ያለውን የወቅቱን ሁኔታ እንዴት ነው የሚመለከቱት? እኔ የማየው ነገሩ በጣም ከባድ ከባድ ችግር በኢትዮጵያ ላይ እያንዣበበ ነው። ምናልባት በታሪካችን አይተነው የማናውቀው አይነት እርስ በርስ መፋጀት ሊመጣ የሚችልበት ሁኔታ የዚህ ሀያ አምስት አመታት የጎሳ አገዛዝ ውጤት ነው። ይሄ አሁን ፍሬ ለማፍራት እየደረሰ ነው። እና ግን እንደተሻልን ከሆን እውነተኞች ሰዎች ከሆን ማሰብ የምንችል ከሆን ልናግደው እንችላለን፣ ልንገታው እንችላለን። መንገዱን ልንለውጥና ወደ ሰላማዊ መንገድ ወደ መተባበር መንገድ ወደ አንድነት መንገድ ልንወስደው እንችላለን። ያ እንግዲህ ይሆን እንደሆነ አይሆን እንደሆነ አላውቅም። በሀገር ውስጥ ለጊዜው አንድ የሌለ ነገር አለ፣ የጎደለ ነገር አለ። በዚህ ሰዓት የጎደለ ነገር አለ። ሽማግሌ ይጎድላል፣ መንፈሳዊ አባት ይጎድላል። የጎረምሳ ዘመን ሆነ ከአስራ ዘጠኝ መቶ ስልሳ ስድስት ወዲህ የጎረምሳ ዘመን ሆነና ሽማግሌ በብጹም በወያኔ ዘመንማ ጠፉ ሆነ ብሎ ሲስተማቲክሊ ሽማግሌዎች ሰዎችን የሚያቅፋቸውን አጠፉ። ከይ አለበት እና አሁን ሰው የለንም። ፕሮፌሰር መስፍን በጀመሩት ገፋ እናድርግ በቅርብ ጊዜ በፌስቡክ የወጡ ለንባብ ያበቋቸውን የምጥን ጽሁፎች መልከት መልከት ታድርግ ያለው ከመጨረሻው ብንነሳ አይን እያየ ወደ ገደል ምን ይባላል ሲሉ ይጠይቃሉ። ስጋቱንም የተስፋ መንገዱንም እንደሚጠይቅ እንደሚፈልግ ሰው ነው ጽሑፎን የተረዳሁትና፣ ለአድማጮችን በሚያጋራ መንፈስ አንዳንድ ነጥቦችን እናንሳ። የመነጋገር የመደማመጥ ያለመኖርን ይበልጡን በመንግስት ስልጣን ላይ ያሉ እርስዎ በአገዛዝ ወንበር ተጣቦ የተቀመጡት ሰዎች ይሏቸዋል። በመካከላቸው የረባ ጠቃሚ ክርክር ያለመኖሩ የመካንነት ምልክት ነው ይሉና አገር ተረብሸዋል። ስርዓት ጠፍቷል። መደማመጥ ተስኗል። የገነፈለው ስሜት እያቀለጠ ወደ ሞት ጅረት እየወሰደን እንደሆነ ወንበሩ ላይ ተጣብቆ የተቀመጡት ገና አልተገነዘቡም ሲሉ ጠንከር አድርገው ይተቻሉ። እንዲያውም አንዲት የድሮ አዝማሪ ያለችው ሲሉ በሁለት ስንኝ ቋጠረዋት እናንሳና መሠረታዊ ጭብጦን ለማግኘት እንሞክር። አንጀት አንጀቴ ተቆርጦ ከሆዴ ከወጣ እንግዲህ ሐኪሙ ምን ሊቀጥል መጣ ይላሉ። ይሄ ለጥሩ አጻጻፍ ማሳመሪያ ሳይሆን ጥልቀት ያለው ያሳሰበን መንፈስ የሚያንጸባርቅ ሆኖ ነው ያየሁት። የተስፋ መቁረጥ ነው ወይስ የማስጠንቀቂያ ደውል ነው? ፕሮፌሰር መስፍን እኔ በህይወቴ እስካሁን ድረስ ተስፋ ቆርጬም አላውቅ። አሁን እየመረረኝ መቷል። እየመረረኝ የመጣው ድሮ አፄ ኃይለ ሥላሴ መንግስት ቢሆን የሚሰማ ነበረ መስማታቸውን ተናግረው ሳደቡ ምንም የሚበሉ ግን የምንናገረውን ይሰሙ ነበር። በደርግም ጊዜ እንደዚሁ ይሰሙ ነበረ፣ እያለበት በብዙ መንገድ ይሰማሉ። የደርግ አባሎች እና ሲገናኙ ሀሳቡን ይለዋወታሉ እዚህ አሁን በወያኔ ዘመን ይሄ በአማርኛ ምን እንደምንለው አላቅም፣ ኢንሰስቲዮስ ነው። ንግግራቸው ውይይታቸው እዚያው እርስ በርስ ነው፣ እርስ በርሱ ነው የሚያመሳስል የተለያየ ሀሳብ መለዋወጥ የማይፈቅድ አይነት እያሉት ነው። አዎ በፍጹም አይፈልጉም። ሌላ ሀሳብ መደማመት አይፈልጉም። ዝግት ያሉ ናቸው። ይህንን ተዘጋ እንትን ሀያ አምስት አመት በሙሉ አየነው። ብናንኳኳ ብናንኳኳ ብናንኳኳ አይሰሙም። የሰሙ እንደሆነ ያው ወታደር ልከው ቃሊቲ መወርወር ነው መልሱ። ሌላ የለም። መነጋገር በፍጹም አይችሉበትም። ምን የሚነጋገርም ሰው የላቸውም። በእውነቱ ለመናገር የላቸውም ሰው፣ መናገር የሚችል ሰው፣ አእምሮ ያለው ሰው፣ የማሰብ የሚችል ሰው የለም። ይሄ በሎ ፕሮባቢሊቲ የረሳው ቡድን ነው። በሎ ፕሮባቢሊቲ እንደው ትንሽ ኖርማል ከርቭ አለ። መሀከል ላይ ሰዎች የሚሉ ከዳርና ከዳር ጡር የሆኑና ፈጽጎን ሰዎች አሉ። እዚህ አንድ መደዴ ነው በሙሉ። የሚደንቅ ነው። የሚያሳዝን ነው። ኢትዮጵያ እንደዚህ ተዋርዳ አታውቅም። እንደዚህ ተስቆባት አታውቅም። እንደ አሁኑ ጊዜ የትግራይ ሕዝብ ደግሞ በጣም ጨዋ የሆነ አራያ የሚሆን ሕዝብ እንደዚህ የእንደዚህ አይነት ሰዎች ዋሻ ምሽግ በሆኑ በጣም ያሳዝናል። እኔን ያሳዝነኛል በጣም። ፕሮፌሰር መስፍን ይሄን ስጋታቸውን በሌሎች ጽሑፎቻቸውም እንዲሁ አስተጋብተዋል። ዓይን እያየ ወደ ገደል ካልኩት የቀደመ ጽሁፎ ትዝብት የትብብርን አስፈላጊነት አራትና አምስት የሆኑ ፖሊሶች አንዱ ሰው በጭካኔ በዱላ መደብደብና በጫማ መርገጥ ሰዎች ላይ የሚደርሰውን ጉዳት የሚመለከት ነው። ሌሎችን የመጉዳት ደስታ ከሰው የተፈጥሮ አያስመስልም ሲሉ ጠንከር አድርገው ይተቻሉ። በጎንደር የታየውን ሁኔታ ያነሱበት አለ። ትዝብቶ አሁን ካነሷቸው ጭብጦች ጋር ይያያዛሉ። እስኪ ወደ ተስፋን መልሰው ይሄ ሃያ አምስት ዓመት የዘለቀ ነው ያሉት አቀራረብ፣ ሌላ ሀሳብን ያለ መቀበል ለሌሎች የመነጋገርና ብዙዎችን ያቀፈ ሁኔታ ያለ መፍጠር፣ እንዲያውም ወደ ከፋ ሁኔታ ሊያመራ ይችላል ያሉት እንዲለወጥ በአዲስ አመት ተስፋን ያን ተስፋ ለመፈንጠቅ ከፈለገ ልቡና ሊወጣ በሚችል ከዚያ አጣብቅኝ ውስጥም ወደ ተሻለ ሁኔታ ሊያመራ የሚችል የህዝብ ፍላጎት የተሻለ ግምት ሊኖረው እንዲችል ካለፈ በኋላ እንዳናወራ ቅድም የገለጿቸው አስጊ ሁኔታዎች ከተፈጠሩ በኋላ ሊወራ የሚችልም ነገር የለምና፣ ምን አይነት ተስፋ ይታዮታል? እንዴትስ ያ ተስፋ ሊፈነጥቅ ሊመጣ ይችላል? በግራም በቀኝም ያሉትን ወገኖች እንዲያዩ የሚፈልጓቸው ነገሮች ካሉ በዘጠና ስድስት ዓመተ ምህረት የኢኮኖሚክስ ማህበር ራዕይ ሀያ ሀያ በሚል በአካፈልን ጉባኤ ላይ አንድ ወረቀት አቅርቤ ነበር፣ የጥናት ጽሑፍ አቅርበው ነበር። እዛ ወረቀት ላይ እኔ ያልኩት በባቡ ሰዎች ይሄዳሉ። አንድ ፉርጎ ውስጥ የተቀመጡት ሰዎች በሸምበቆ አጥር በጎሳ በጎሳ ተለያይተው ቁጭ ብለዋል፣ እና እነዚህ ሲጮዋሉ ይተራመሳሉ ነጂው በዚህ በጩኸትና በሆይታ ፈርቶ መንገዱን እያየ ነው ባቡሩን መንዳት ያለበት፣ ግን ፊቱን አዙሮ ወደ ሰዎቹ ወደ ተጓዦቹ እነሱን እያየ ጠመንጃውን ይዞ ፈርቷል። እሱ ድንገት ይነሱብኛል ብሎ እነሱን እያየ ይነዳል። እነሱ ደግሞ እሱ ፊቱን በማዞሩ ባቡሩ ገደል እየገባ መሆኑን ያያሉ። እነሱ ፊት ለፊት ያያሉ። ባቡር ነጂው አያይም፣ እንሄድበትን ባቡሩ ስለዚህ ይጮሃሉ። እነሱ በጮሁ መጠን የእሱ ፍርሃት እየበዛ ይሄዳል። በሱ ላይ ይመስለዋል። መነጋገር መግባባት የለም። አንድ ነገር ለመረዳት ያልቻለ ሁለት ክፍል ነው የሚያሳየው። አዎ፣ እንግዲህ ባቡሩ በእንደዚህ አይነት ሁኔታ ገደል ይገባል። ያን ነበር ያልኩት። እንግዲህ ይሄን ያልኩት በዘጠና ስድስት ነው። በዘጠና ሰባት አመተ ምህረት ምርጫ የተባለው ሲመጣና ምርጫውን በትክክል ማካሄድ ከተቻለ ኢትዮጵያ ከዛ በኋላ ችግሯን አለፈች፣ ወደ እድገት ጎዳና አቀበቱን ትወጣለች። ነገር ግን ያ ዘጠና ሰባት ምርጫ ከተሰናከለ እዛ ገደል ውስጥ እንደገባን እንቀራለን። ብዙ ትግል ያስፈልገዋል ከዛ ከገደል ለመውጣት ብዬ ነበር። አሁንም ያው ነው የሚታየኝ። ገብተናል ገደል ውስጥ እየተሰራመስን ነው። ምን ማድረግ እንችላለን? ጉልበት የሌለን ሰዎች እንጨዋለን ምን የሚጫወው ሰዎች ሁሉ ቀስ በቀስ አንድ ባንድ እየገቡ ነው ወይ እየተሰደዱ ነው ወይ እስር ቤት እየሄዱ ነው ወይ እየተገደሉ ነው። ስለዚህ የሚጮህም እንኳን እየጠፋ ነው። ይሄም ተስፋ የሚሰጥ ነገር አይደለም። በምንም አይነት መንገድ ተስፋ አይሰጥም። በሌላ በኩልም ደግሞ ስታየው፣ በህዝቡ በኩል ስታየው ህዝቡ ያው ድሮ የነበረው የሕግ አክባሪነቱ ከቤቱ ውጣ ሲሉት እሺ፣ ቤቴን ናፍርስ ሲሉት እሺ፣ መሬት ልቀቅ ሲሉት እሺ። ያ ድሮ በእርስትና በሚስት ቀልድ የለም የሚልህ ዛሬ ሚስትም የለው ርስትም የለው። ስለዚህ በጣም በጣም ከባድ ችግር ላይ ነው ያለ ነው። እንዴት አድርገን ይሄንን ለማለፍ እንደምንችል አላውቅም። እኔ ዋናው የትግራይ ሕዝብ ነው ይሄንን ሊመልሰው ሊቀለብሰው የሚችል ፕሮፌሰር መስፍን በ1996 ቀደም ብለው የጠቀሱልን ራዕይ ሀያ ሀያ የባቡሩ የጠመንጃ አንጋቹና የተሳፋሪዎቹ ያልተግባባ እንዲያውም ወደ ገደል ያመራ ሀሳብ የፈጠረው የሚመስል ስዕል ሁኔታውን የተረኩበት አስራ ሁለትና አስራ ሶስት ዓመት አልፎታል። አሁንም ይበልጥ የሚያሰጋና ከገደል አፋፍ የደረሰ ሁኔታ እንጂ የተሻለ ነገር አልመጣም ብለዋል። መልሼ በመጨረሻ ያነሷትን በተለይ በትግራይ ሕዝብ በኩል የለውጡ አካል ሆኖ የተሻለ ሁኔታ እንዲፈጠር ማገዝ ይችላል፣ እርሱም ተበድሏል የሚለውን አስረግጠው ያስቀመጡት ነጥብ አለ። ተስፋዋ ላይ ዛሬ እኔና እርስዎ ይህንን ውይይት ስንወያይ አዲስ አመት የባተበት ሁለት ሺ ዘጠኝ የጀመረበት ነውና በግድም ተስፋ እንድናደርግ የሚጠይቅ ሁኔታም ከጊዜው ጋርም አለና ከተጨባጭ ሁኔታ ቢርቅም ሰዎች እንደ ዜጋስ እያንዳንዱ ሰው በየቤቱ ይሄን ኔርሶን ውይይት የሚከታተል ምን እንዲያስብ ይመኛሉ፣ ይፈልጋሉ? ቅድም የሚሉትን የተሻለ ሁኔታ ለመፍጠር እያንዳንዱ ሰውም የሚያደርገው በጎ አስተዋጽኦ አለና አንዱም ከሌላ ሌላ ጎሳ ያለ ሰው በሌላ አይን ከማየት የተሻለ፣ ወደ ከፋ ወደ ባሰ ሁኔታ ከማምራት የተሻለ እንደ ዜጋ ስምን ሊያደርግ ይገባዋል? የውይይታችን መጨረሻ ብናደርገው እኔ መቼም ቁልፉ ያለው መክፈጫ ያለው በወያኔ እጅ መንግስት የብዙዎች ስብስብም ነውና እንደ ግለሰብም ሰልጣን ላይ ያለ ዛሬ እድሉ ያለው ሰው ለለውጡም በመጠኑም ቢሆን አስተዋጽኦ ሊያደርግ የሚችል በአንድ አይነት ሀሳብ የሚከተል ስሜት የተንጸባረቀበት ያሉትን በተናጥል በግለሰብ ደረጃ ከእነሱስ መካከል የለውጥ ሐዋርያ የለውጥ አራማጅ ለመሆን ምን ማድረግ ይገባቸዋል? እድሎ አለና እኔ መቼም ከማንም ጋራ ለመወያየት በፍጹም ችግር የለኝም። ምንም አይነት የተለየ ሀሳብ ቢኖረውም ባለፉት ሀያ አምስት አመታት ውስጥ ያገኘሁት አንድ ወያኔ ብቻ ነው። ከእኔ ጋር ቁጭ ብሎ እኔ በነጻነት የምናገረው እሱም በነጻነት የሚነግረኝ አንድ ወያኔ ብቻ ነው። ክንፈ ገብረመድን ነው፣ የደህንነት ባለስልጣን የነበሩትን ሰው ነው የሚሉት ዛሬ በህይወት የሌሉትን። አዎ እሱ ብቻ ነበረ። ከእሱ ጋር ቁጭ ብዬ እንደ ልቤ ነግረዋለሁኝ፣ ያዳምጠኛል። እሱም የራሱን ሀሳብ ይነግረኛል። አንዳንድ ጊዜ አሁን ለምሳሌ እኔ የኤርትራ ጦርነት ለመጀመር እዚህ የጦር ነጋሪት ይጎሰም ነበረ እና ተገናኘንና፣ እባክህ ስለ እግዚአብሔር ይህንን ነገር እንዲቆም አድርግ ከኤርትራ ጋር በፍጹም ጦርነት ማድረግ የለብንም። በምንም አይነት ምክንያት ወንድሞቻችን ናቸው። ዛሬ በአንድ ጊዜ ምክንያት ብንለያይም ወንድሞቻችን ናቸውና ከእነሱ ጋር ጦርነት ባናደርግ ይሻላል ብዬ አንድ ሁለት ሶስት አራት አምስት ብዬ ምክንያቶች ዘረዘርኩለት እና በደንብ አስረዳሁት ለምን ጦርነት መኖር እንደሌለበት። ዋናውና መሰረታዊ ምክንያት ትግራይ ሆኖ ከኤርትራ ያልተወለደ ጥቂት ነው። ኤርትራዊ ሆኖ ከትግራይ ያልተወለደ ጥቂት ነው። ይኸው ሁልጊዜ ስብሐት ነጋ ይነግረናል ዘመዶች ነን እያለ፣ እውነቱን ነው። እና እንደዚህ አይነት ሁኔታ ስላለ ከነሱ ጋር ለምን ብለን ነው ደም የምንፋሰሰው ብ በደንብ አስረዳሁት። አዳመጠኝ በደንብ እና ሲጨርስ ስማ ጋሽ መስፍን አለ። እኔን ለማሳመን እንደሆነ የፈለግከው አሳምነኛል አለኝ። አምናለሁ ባልከው ሁሉ በትክክል በሙሉ ሙሉ በሙሉ እስማማለሁ አንተ ባልከው ይሄንን ለጓደኞቼ ነገር እና እነሱን ማሳምን እንደሆነ የምትለው የማይቻል ነገር ነው። ይሄ ገና ነገሩን ሳነሳ ያርዱኛል። እንደዚህ አይነት ሀሳብ ለመለዋወጥ የተለየ ሀሳብ ለመስማት እንኳን የማይችሉ ሰዎች እዚያው ብቻ አንዱ የተናገረውን እየደገሙ እየደጋገሙ የሚደግሙ ሰዎች እነዚህ የትም አያደርሱንም። ካለንበት አረንቋ አያወጡንም። የሚበጀው እነሱን እንዴት አድርገን ኢንፍሉዌንስ እናደርጋለን፣ እንዴት አድርገን እነሱን ልባቸውን አእምሯቸውን እንነቃለን ማለት ነበረ። ግን እነሱ ልብም አእምሮም የላቸውም። ስለዚህ አይነኩም። በዚህ ጭራሽ አንደርስባቸውም። እኔ የምለው እግዚአብሔር ከውስጣቸው ድንገት አንድ ሰው ፈጥሮ፣ ወይም ጥቂቶች ሰዎች ፈጥሮ እንደው ትንሽ እንደ ብልጭታ ነገር እውነቱን ሊያሳያችሁ የሚችል የያዙት መንገድ የጥፋት መንገድ መሆኑን የሚያሳያ አሁንም እንኳን አሁንም የሚታየው ነገር የጥፋት መንገድ ነው። ያንኑ የጥፋት መንገድ እያጠነከሩት ነው። ያንኑ የጉልበት መንገድ የጡንቻ መንገድ እየያዙ በሱ እየተመሩ ነው። ይህንን ለትግራይ ህዝብ የሚበጅ አይደለም። የትግራይ ህዝብን የሚጠቅም አይደለም። የትግራይ ህዝብን ከሌሎች ሰዎች ወንድሞቹ፣ እህቶቹ የሚለየው የሚቆራረጠው ነገር ነው። ሁላችንም እኔ ራሴ ቤተሰቤ ብዙዎቹ ከ አድዋ ከንትጮ ነው። ስለዚህ የተያያዝንንን እንደው ዝም ብለን ቋንቋውን አለመናገራችን እናምን አለማለታችን ሆና እንጂ የተያያዝንን ያንን የተያያዝንበትን ነገር እናጠንክር እና ወያኔን እንለመን መለመን ይመስለኛል። ሌላ ነገር የለም። ጉልበት የሌለን ሰዎች ማድረግ የምንችለው ይሄው፣ ፕሮፌሰር መስፍን ወልደ ማርያም ከትናንት ወዲያ ትናንትና ዛሬ ባሉት በሌላ ጽሁፎ ደሀ ሕዝብ አቅፋ የምትኮራና የምትከበር ጨዋ፣ ሳትናገር የምትሰማ አገር ነበረች፣ እምነት የሚጣልባት የጨዋ ሕዝብ አገር ነበረች። የሆነ ይናፈቀኝ ይላሉ። ያን የሩቅ የሚመስል ዘመን ከነ ፈተናው እንዲያውም በወጣትነት ዘመኑ አጥብቆ የተቹትን ዘመን ከነ ብዙ ችግሮቹ ችግሮቹንም ዘርዝረዋል። ያ ዘመን እንደናፈቆ ይናገራሉ። እንደ ሀገር እንደ ህዝብ ሳይረፍድብን የተሻለ ሁኔታ እንዲፈጠር እቺን አጋጣሚ የአዲስ ዓመት መጀመሪያ እንዲሆን በርካታ ቁም ነገሮችን አካፍለውናል በህመም ላይ ያሉ ዛሬም ሳይደክሙ የሚመኙትን መልካም ነገር ለማካፈል ስለፈቀዱ ከልብ አመሰግናለሁ መልካም አዲስ ዓመት መልካም በዓል ይሁንሎ እንደሚሻለት እና መልሰን እንደምናገኘው ተስፋ አደርጋለሁ ለአንተም መልካም በዓል አድማጮች ከፕሮፌሰር መስፍን ወልደ ማርያም ጋር ያደረግነው ወግ ረዘም ያለ በርካታ ጉዳዮችንም የተመለከተ በቅንነትና በነጻነት ሁሌም እንደሚያደርጉት የማይደፈሩ ነገር ግን የሚገቡ ሀሳቦችን ያካፈሉበት ውይይት ነው። የውይይታችንን ሙሉ ቃል ሰፊውን ውይይታችንን በድረገጻችን ታገኛላችሁ። ከዚያ አጣብቂኝ ውስጥም ወደ ተሻለ ሁኔታ ሊያመራ የሚችል ሁኔታ እንዲፈጠር እንመኛለን። መልካም አዲስ ዓመት ከረማችሁ ሰላም ናችሁ? የእንኳን አደረሳችሁ መልእክት ማስተላለፍ ፈልጌ ነበረ። የምደውለው ከዚሁ ከዋሽንግተን ዲሲ ነው። እንኳን አደረሳችሁ ለማለት እንኳን ይከብደኛል። ምክንያቱም ይህንን መልክት የማስተላልፈው በኦሮሚያና በአማራ ክልል በግፍ በስር የተመቱ ወገኖቻችን ነው። ነገር ግን እንዲሁ መልእክቴን ማስተላለፍ ስላለን ቢም ብቻ አስተላልፋለው። ኦሮሚያ፣ በአማራ ክልል በግፍ በስር ቤተሰቦቻቸውን፣ ወላጆቻቸውን፣ ልጆቻቸውን ላጡ በሙሉ እንኳን አደረሳችሁ። አንድ ነገር መጨረሻ ልበት እግዚአብሔር ያያል እንባችሁ ይታበሳል። ዛሬ የገደሉ ሰዎች ነገ የሚታሰሩበት ጊዜ ይመጣል። ምክንያቱም እውነተኛ ዳሚያ እግዚአብሔር ነው እና ፍርድን የማያጣምም የደሃንም እንባ የሚያብስ እግዚአብሔር ያያልና አይዟችሁ። ላለው እንኳን አደረሳችሁ። ታንኪዩ ቪዎዎች ሰላም ቪዎች እንኳን ለ ሁለት ሺ ዘጠኝ አዲስ ዓመት በሰላም አደረሳችሁ። አብሮ የኖረን ህዝብ ለማለያየት የሚደረገውን ቅንብር የየትኛውም ቋንቋ ተናጋሪ በጋራ በማውገዝ ኢትዮጵያዊነታችንን በሰላም፣ በፍቅር በመተሳሰብ እንደኖር ነው ሁሉ ዛሬም የጋራ ጠላታችንን አውቀን በሰላም በፍቅር በመተሳሰብ ክልል ቋንቋ ሳይለየን በፈለግንበት ሊያስኖረን ወደሚችለው አንድነታችን ለመምጣት እናስብበት እያልኩ መጪው አመት የሰላም የፍቅር ችግራችን ሁሉ የሚፈታበት እንባችንን የምናብስበት ዘመን ያድርግልን መናይ ነኝ። አመሰግናለሁ። ይች በመጀመሪያ የከበረ ሰላምታዬን አቀርባለሁ። መጪው ሁለት ሺ ዘጠኝ አዲስ አመት በዓል በመላው ኢትዮጵያ ሕጻናት እስከ አዛውንት በግፍ የተገደሉ ወገኖቻችን ሰማዕታትን በማሰብ እንዲሁም ዛሬ ፍትህ አጥተው በግፍ ታስረው በመንገላታት ላይ የሚገኙ ወገኖቻችንን ከነኚህ ጨካኛ እጅ እንዲያወጣልን ሕክምና ቆት በመሰቃየት ላይ የሚገኙ ወገኖቻችንን ንና በአለንጋ እየተጠበሱ ያሉ ኢትዮጵያን ወገኖቻችን በስደት በመከራ ውስጥ ያሉትን ሁሉ በማሰብ የሀዘን ጊዜያችን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ጊዜው ወቅቱ አሁን ነው። የክርስትናም የእስልምናም እምነት ተከታይ ኢትዮጵያኖች ሁሉ ዘመኑ ለሀገራችን ለህዝባችን ሰላም፣ ፍቅርን አንድነትን የሚያመጣልን ዘመን ይሁን። እጅ ለእጅ ተያይዘን የዘር የጎሳ፣ የሃይማኖት ልዩነት ሳናደርግ ወደ ፈጣሪ እንደየ እምነታችን እንድንጸልይ፣ ካለሁበት መላኩ ሚሻነኝ ካልጋሪ ካናዳ ድምፄን አሰማለሁ። ኢትዮጵያና ህዝቧን እግዚአብሔር ይባት። ቪኦች አመሰግናለሁ። ሄሎ፣ ጤና ይስጥልኝ። እንደምናችሁ ደህና ናችሁ? ቪኦኤ አዘጋጆች በሙሉ ቁጥርስራት ታደሰ ካናዳ ነው የምደውለው። ሐምሌ ነሐሴ አልፎ መስከረም ሲገባ ማን ሰው ወዳጁን ይጠይቃል ባዳ ይላል የሀገራችን ሰው ኢትዮጵያ ህዝብ ሀገር ውስጥም ሆነ በውጭ ሀገር ለምዶሩ ኢትዮጵያውያኖች በሙሉ ባን ራምት አደረሳችሁ እላለሁ። አሁኑ አዲስ አመት የደስታ ና የፍሳ ሳይሆን የሀዘን ሆኖ እንደሚውል

ጽፈት ቤት አስሮ ነገር ቢኖር ባቆትን ባለቤቶት ባለይ ቆራዘዋልና እንጦር መልሱት ዘሯቸው ተነስትልን። እንደምን አላችሁ። ቢዮቻንተና እባላለሁ ከላስ ቬጋስ በዘጠኝ አዲስ አመት ለመላው ለኢትዮጵያ ሕዝብ የሰላም የፍቅር እንዲሆንልን እንደዚሁም በራሱ መንግስት እየተጨፈጨፈ ያለውን ህዝባችንም ሰላሙን ፍቅሩን የሚያገኝበትን ጥሩ ጊዜ ጥሩ አመት እንዲሆንልን ነው የምመኘው። እግዚአብሔር ኢትዮጵያን ይባርክ፣ ህዝቦቿን ይባርክ። አመሰግናለሁ ስለሰጣችሁ ጊዜ። ውድ የቮይስ ኦፍ አሜሪካ ሬዲዮ ጣቢያ እንደምን አላችሁ። የዘወትር አድማጫችሁ ነኝ። ችን መልእክት እባካችሁ እንድታስተላልሁልኝ በአክብሮት ጠይቃቸዋለሁ። ኢትዮጵያን አዲሱን አመትን በተመለከተ ብዙ አርቲስቶች ፕሮግራማቸውን ሰርዘዋል። በጣም እናመሰግናለን። በእርግጥ በብዙ መቶዎች የሚቆጠሩ አስክሬኖች በአሁኑ ሰዓት ሆስፒታል ውስጥ አስተኝተን ልንጨፍርና ፍርና ልንደሰጥ አይገባም። ትክክል ነው። አሁን ግን ማየው አንድ ነገር አለ። በአዲስ አበባ ላይ አንድ አዲስ አመትን በተመለከተ ሌሎችን አዲሱን አመት በማስመልከት ብዙ ሙዚቃዎች እየተዘጋጁ በዩቱብ እና በተለያየ ሚዲያ ላይ እየተለቀቁ ነው። በጣም እናዝናለን። እንግዲህ በመቶዎች የሚቆጠሩ አስክሬኖችን ሆስፒታል ውስጥ አስተኝተን እናቶች፣ አባቶች፣ እህቶች፣ ወንድሞች እያዘኑ እያለቀሱ ዛሬ መድረክ ላይ ወርትን አዲሱን አመት አስመስለ ስንጨፍር የሚያሳዝን ነው። ኢትዮጵያውያኖች አይደለንም ማለት ነው። አለም እያዘነ ነው። ንጉሴ የተመልሰናል። እስቲ እንግዲህ የቀረህን ንገረን። እንግዲህ ስለ ቅዱስ ዮሐንስ ስለ በዓሉ መነጋገር ነው። ያው በየጊዜው ማስታወስ የእኛ የጋዜጠኞች ተግባር ነው። የታሪክ ሊቃውንትን እንደዚሁ የመጽሐፍት ትርጓሜ ሊቃውንትን እየጠየቅን እንዲሁ አንዳንድ ሀሳቦችን ለአድማጮቻችን እንሰጣለን። እነሱም በእውነቱ ከበዓሉ ጋር ተያይዞ ይሄ ነገር ሲነገር በጣም ነው ደስ የሚላቸው። በአሁኑ ሰዓት፣ ዛሬ ለምሳሌ እንግዲህ ምሽት ነው፣ ዘመድ ከዘመዱ ወላጅ ከልጆቹ የሚገባበዝበት አብሮ የሚያመሽበት በዚህ ሁኔታ ላይ ያሉ ነው ኢትዮጵያውያን የእኛን ፕሮግራም እንግዲህ ከአጽናፍ እስከ አጽናፍ ከዓለም እስከ ዓለም የሚከታተሉትና ቅዱስ ዮሐንስ በእውነቱ በጣም በጣም በጣም ደስ የሚል በዓል ነው። በመጀመሪያው ክፍል ፕሮግራማችን እንደገለጽ ነው በተለይም ደግሞ የአረፋና የዚህ የዘመን መለወጫ በዓል አንድ ራይ ደግሞ ማያያዙ የክርስትናውንና የእስልምናውን እምነት ይበልጥ ያጎላዋል፣ ተከታዮቹንም እጅግ ደስ ያሰኛቸዋል። እንግዲህ እኛ ጋር ቅዱስ ዮሐንስ ራሱ ርእሰ አውደ ዓመት፣ ርእሰ ከራማት፣ መቅድመ ወራት ይባላል እንግዲህ እና የወራት የዓመታት መጀመሪያ ነው። እንግዲህ ቅዱስ ዮሐንስ እንደምታውቀው እና ከረመ ከረመ ካለው የግ ግስ እንደሚወጣ ነው የሚነገረው ዘመን መለወጥን ማክበር የጀመር ነው ይላሉ የማህበረ ቅዱሳን ሊቃውንት አዳም ከገነት ከተባረረበት ጊዜ ጀምሮ ወይም ደግሞ ከፍጥረተ ዓለም ጀምሮ ኢትዮጵያውያን ዘመን መለወጫን በዓል ማክበር ጀበን ይሉና ሰባት ካት በንፍር ውሃ ባለቁ ጊዜ የኖህ መርከብ አራራት ተራራ ላይ ያርፋለች እና ልክ ያረፈችው መስከረም አንድ ቀን ነው። ከዚያን ጊዜ ጀምሮ ነው እኛ ዘመን መቁጠር የጀመርነው ነው ነው የሚሉት። ያን እንደውም የአሁኑ የታሪክ ተመራማሪዎች ሊቃውንት በተለይም በቅርቡ አዲስ መጽሐፍ የጻፉት ፕሮፌሰር ፍቅሬ ቶሎሳ ና ባለፈውም ዶክተር ጳውሎስ ሚኪያስ ሲገልጹ የኢትዮጵያ ታሪክ ሶስት ሺ ሳይሆን ሰባት ሺ ነው እያሉ አጉልተው እየጻፉ ነውና አራራ አራራት ተራራ ላይ ባረፈች ጊዜ ዘመን መቁጠር የተጀመረው ከዚያ ጊዜ ጀምሮ ነው ይላሉ እና ከፍ ያደርጉታል በዓል በነገራችን ላይ አራራት ተራራ የፕሮፌሰር ፍቅሬ ቶሎሳን መጽሐፍ ሳይ አራራት ተራራ የሚገኘው ጎጃም ውስጥ ነው እያሉ ያስደስቱናል እዛው ድረስ ሄደው እሳቸው ብቻ ሳይሆኑ ሌሎችም የውጭ ሰዎች ቦታውን እንዳዩት፣ ቦታው በረዶ የማይዝ በትክክል መርከብ ሊያሳርፍ እንደሚችል የኖህ መርከብ እዛ እንዳረፈ እንደተረጋገጠ የመኖች እኛ ጋ ነው ይላሉ አራራትን የእነሱ ግን ሲታይ ደግሞ መርከብ የሚያሳርፍ አይደለምና በኢትዮጵያ ነው የሚገኘው አራራት ተራራ እያሉ በዚህ በአዲስ ዓመት ዋዜማ የኦሮሞንና የአማራን ምንነት በሚተነትነው መጽሐፋቸው ውስጥ ያገልጸውታል። ወደፊት እንግዲህ ይህንን ስምንነጋገርበት ይሆናል። ራሳቸውን አቅርበን ለማዋየት እንሞክራለን። ለበዓሉ የተሰጡትን ስሞች ዝርዝር እናያለን። ቅዱስ ዮሐንስ፣ ርሳ፣ ወደ ዓመት፣ እንቁጣጣሽ እንደዚህ እስቲ ደግሞ የበዓሉን ስሞች በተመለከተ ተመልከተ፣ አንድ ገለጻ አድርግልን ንጉሴ። በመጨረሻው ውይይታችን በጣም ጥሩ። ይህ እንግዲህ ዘመን ወቅቶች አሉ። ለምሳሌ መጸው፣ ጸደይ፣ ሐጋይ፣ ክረምት የምንላቸው አሉ። እነዚህ ወቅቶች የተወሰነ ዘጠና አንድ ዘጠና አንድ ቀናት አላቸው። እንደገና ደግሞ አራቱ ወንጌላውያን አሉ፣ በዘመናት የተሰየሙ በየአራት አመት። ለምሳሌ አሁን ያለፈው ዮሐንስ ነው። የሚቀጥለው አሁን ዛሬ የያዝ ነው። መስከረም አንድ ቀን ዛሬ ዘመነ ማቴዎስ ነው። በሰው ነው የሚመሰለው ቀጥሎ ማርቆስ ነው በአንበሳ ነው የሚመሰለው። ቀጥሎ ሉቃስ ነው በላም ነው የሚመሰለው። ቀጥሎ ደግሞ ዮሐንስ ነው በንስር ነው። እና የእነዚህ የየራሳቸው ትርጓሜ ያላቸው የዘንድሮ የማቴዎስ ግን በሰው ነው። በሰው የተመሰለበት ምክንያት ሰውን ጠብቆ ለሰው ጸልዮ፣ ዘመኑ ይሄ በመሆኑ ምክንያት ማቴዎስ በሰው ተመሰለ። ገጸ ብእሲ ይለዋል እና አራቱ ወንጌላውያን ለዚህ ለዘመናት ደግሞ የተሰጡበት ምክንያት ጌታን ልደቱን፣ ጥምቀቱን፣ ስቅለቱን፣ ሞቱን፣ ትንሣኤውን እርገቱን የዚህን ሁሉ ሚስጥር የጻፉ በመሆናቸው እሱ ራሱ እነዚህ ዘመናት ሁልጊዜ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በእነዚህ በወንጌላውያን ስም እንዲጠሩ በመወሰኑ ምክንያት ነው የዘመኑ ጠባቂዎች አድርጓቸዋል ነው ማለት ነው። አዎ ቀደም ሲል አስታውሳለሁ ከጊዜው ተረሳኝ እንጂ አንድ ጊዜ ብፁ አቡነ መልከ ጼዴቅ እዚህ ከመምጣታቸው በፊት ኢትዮጵያ ሆነው እንዲሁ በአዲስ ዓመት አንድ ፕሮግራም ስሰራ ዘመኑ ለምንድን ነው በአራቱ ወንጌላውያን የተሰየመው ብያቸው፣ በደንብ አብራርተው ተይዘውታል። እንደው ያንን ባገኝ ደስ ይለኝ ነበር። እና አንተ ካልኩ ጋር ተመሳሳይ ነው፣ ግን የበለጠ እሳቸው ደግሞ እንደው ማቴዎስ ለምን በሰው እንደተመሰለ፣ ማርቆስ ለምን በአንበሳ እንደተመሰለ፣ ሉቃስ በላም ለምን፣ ዮሐንስ በንስ ለምን እንደተመሰለ ገልጠውልናልና ና ያንተውም በቂ ነው። አሁን ያለነው ማቴዎስ ላይ ነው። ማቴዎስ ደግሞ ገጸ ሲ ተብሏል እና እሱን አብራርተህልናል። እንግዲህ መልካም ነው። ሌላ እንቁጣጣሽ። ያው ሌላው እንግዲህ ርዕሰ አውደ አመት ተብሎ አውደ አመቱ በዮሐንስ የሚጠራ በትም የራሱ ምክንያት አለ። መምህራኑ እንደሚሉት ርዕሰ አውደ ዓመት የተባለበት ዋናው ምክንያት መጥምቀ መለኮት ቅዱስ ዮሐንስ የብሉይ ኪዳንና የሐዲስ ኪዳን ማዕከል መካከለኛ በመሆኑና መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ በማስተማሩ ምክንያት ታሪኩን፣ ስሙን፣ ክብሩን ለማጉላት ለማውሳት እንዲህ አይነት ነገር ላይ መቼም በእኛም በእያንዳንዳችን በሰው ላይም ሊፈጸም የሚገባ ነው። አንድ ሰው ጥሩ ችሎታ ካለው ያን ሰው ማድነቅ ማጉላት ስሙ ከፍ እንዲል ማድረግ ችሎታውን እንደዚህ እንደው ከፍ ከፍ እያደረጉ መጥራት እንደሚገባ የዮሐንስም ስም በዚህ አይነት ሁኔታ መጠራት አለበት ተብሎ ቅዱስ ዮሐንስ ተብለው አራቱ ዘመናት በዮሐንስ መጠራታቸው በዚህ ምክንያት ነው። ለምሳሌ ዛሬ መስከረም አንድ ቀን ዘመኑ ማቴዎስ ቢሆንም ዕለተ ዮሐንስ ነው፣ የዮሐንስ ዕለት ነው እና በነገ ዕለት ደግሞ መስከረም ሁለት ቀን ራሱ የተቆረጠበት ምትረተርሱ ነው፣ ይከበራል በከፍተኛ ደረጃ እና በዚህ በዚህ ምክንያት የተያያዘ ነው መስከረም ሁለት ቀን። አዎ እንደው ይቀርመሃል አንድ ነገር ትዝ አለኝ። ነገ ደግሞ መስከረም ሁለት ቀዳማዊ ኃይለ ሥላሴ ከስልጣን የወረዱበት አርባ ሁለተኛ ዓመት ማለት ነው እና ከዚሁ ጋር ምን ትዝ አለኝ። መንግስቱ ኃይለ ማርያም ለካ ቀልደውብን ኖሯል የኖሩት። እንዴት ሻለቃ ነበሩ ያን ጊዜ ዛሬ የአርባ ሁለት ዓመት እድሜያቸውም ሰላሳ ሁለት ነበር። ከእሳቸው ጋር ደግሞ ሌሎች ለምሳሌ እንደነ ደበላ ዲንሳ፣ እንደነ እንዳለ ተሰማ እነዚህ እነዚህን የመሳሰሉት ሁሉ እነ ሲሳይ ሀብቴ ደርጎቹና ሻለቃ ሆነው እትከሻቸው ላይ ዘውድ ጭነው ነው የንጉሰ ነገስቱን ዘውድ ያወረዱት እነሱ ዘውድ ጭነው እሳቸውም ግን አውርዶ አሏቸው። ይሄ ነገር ከአርባ ሁለት አመት በኋላ እኔ ትዝ አለኝ። መጀመሪያ እንደውም የዘውዱን ያንን ዘውዱ ያረፈበትን ምልክቱን፣ የሻለቃነት ምልክቱን እሱን ቆርጠው አንስተው ነበር። ከዛ በኋላ ብዙ ቆዩና ያን ዘውድ በምንተኩት መሰለክ ዘውድ በሌለው አንበሳ። እንደው አድማጮች በዚች ነገር ላይ እንዲነጋገሩ ነው እና ለካ ኮሎኔል መንግስቱ አሽ ያልኩ ሰሞኑን ይኸው አሁንም በቅዱስ ዮሐንስ ጠላ መልካም ነው። መልካም በዓል ንጉሴ ከነ ቤተሰቡ በዓሉን እንግዲህ በተድላ በሀሴት እያከበርን ነው በእውነቱ በአሁኑ ሰዓትም እዚሁ ቤታችን ቁጭ ብለን አንዳንድ ነገሮችን እየተጨዋወትን ስለ በዓሉ ታሪክ እያወራን ነው ያለ ነው። መልካም ነው። ጥሩ በዓል ነው። ለእናንተም እንደው ለአድማጮቻችንም በየጊዜው ደግሞ አስተያየት ለሚሰጡን አድማጮቻችን ፕሮግራም በተላለፈ ጊዜ ሁሉ ስልክ እየደወሉ ለሚያበረታቱን እንደው ሁሉ ከፍ ያለ ምስጋና እንዲሁም ደግሞ በዓሉ የህይወት፣ የጤና፣ የሰላም፣ የፍቅር በዓል እንዲሆንላቸው የተመኙት፣ የፈለጉት፣ ያሰቡት የተሳካ እንዲሆንላቸው እንመኛለን። እኔም ቤተሰቤም ለአንተም እንዲሁ መልካም ሰላም በዓል የጤና በዓል ይሆንላቸው ይሆንልህ። አሜን አሜን። አመሰግናለን። መልካም አዲስ አበባ እንግዲህ ለዛሬ የቀረን እስከ ማጠቃለያ ወሬ የሚያዳረሰን ዜማ ብቻ ይሆናል። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉ። ስልካችን 2022059942 የውስጥ መስመር 14 ትደውላላችሁ። ኢሜይል ለሚቀናችሁና እድሉም ላላችሁ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ትጽፉልናላችሁ! ደብዳቤ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት የራዲዮ መጽሔት አዘጋጆች ማለት አትርሱ። አድራሻው 330 ኢንዲፔንደንስ አቨኒው ሳውዝ ዌስት ዋሽንግተን ዲሲ 20237 That's all that's That's አድማጮች የማጠቃለያ ዜናዎችን ያሰማለሁ። ዩናይትድ ስቴትስ የአልቃይዳ አሸባሪዎች አውሮፕላኖችን ጠልፈው በኒውዮርክ የዓለም የንግድ ማዕከል ህንፃዎችና ዋሽንግተን ዲሲ አቅራቢያ ባለው የአሜሪካ መከላከያ ሚኒስቴር ላይ ጥቃት ያደረሱበትን አስራ አምስተኛ ዓመት በዛሬው ዕለት ታስባለች። አንደኛው የተጠለፈ አውሮፕላን በፔንሲልቬንያ ገጠር ውስጥ ወድቆ መከስከሱ ይታወሳል። ፕሬዚደንት ባራክ ኦባማ በዋይት ሀውስ ቤተ መንግስት ከአራቱ አውሮፕላኖች የመጀመሪያዎቹ ከኒውዮርክ ንግድ ማዕከል መንትያ ህንፃዎች ጋር በተላተሙበት ልክ ከጠዋት ሁለት ሰዓት ከ46 ደቂቃ ላይ የህሊና ጸሎት አድርሰዋል። ቀደም ሲል ለጥቃቱ ሰለባዎች ክብር በፔንታገን በተዘጋጀ ስነ ስርዓት ላይ ንግግር አሰምተዋል። በዚያች ክፉ እለት አሉ ፕሬዚደንት ኦባማ፣ የ3000 ንጹሐን ሰዎች ህይወት ጠፍቷል። የፒዮንግያንግን አምስተኛውንና እጅግ ከባድ ነው የተባለው የኒኩሌር ሙከራ ተከትሎ ዩናይትድ ስቴትስ በሰሜን ኮሪያ ላይ ተጨማሪ ማዕቀቦችን በግሏ ለመጣል እየተዘጋጀች መሆኗ ተጠቁሟል። ዛሬ ቶኪዮ ውስጥ የተናገሩት በሰሜን ኮሪያ የዩናይትድ ስቴትስ ልዩ ተጠሪ ናቸው። ዜናው አበቃ። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት በመደበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሡ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም። መልካም አዲስ ዓመት እንቁጣጣሽ።